የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞው ምሽት ጥቅምት 19 2017 ዓ.ም ዝግጅታችን ጀመረ።

የሆነ ጀኔራል መጥቶ ትጥቅ ትፈታላችሁ እንዴ አጠቃላይ ትጥቅ አውርድ ተብለናል ብሎ ትጥቅ ማውረድ ጀመረ። አለወርድም ያለ ገበሬ ዳር ዳር ይዞ ቁጭ ብሏል። በዝናብም በፀሐይም እየተጉላለ ቁጭ ብሏል። መሪ አቃተው እየሰጠ ቁጭ ብሏል። የተመዘገበ በአካባቢው ስነ ምግባሩ ታይቶ ህዝቡን ይከላከላል ብሎ ህዝቡ ያመነበት በጋችነ ስርና የራሱን አካባቢ የሚጠብቅ በመንግስት መዋቅር ውስጥ ያለ ካልሆነ በስተቀር የጦር መሳሪያ ታጥቆ መገኘት ያስጠይቃል። ቀደም ብለው የሰማችኋቸው የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪ ናቸው። የተከተሉት ደግሞ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛና በምሽቱ በዚህ ዙሪያ ዘገባ ይዘናል። ሌሎች ጥንቅሮችም እንዲሁም ደግሞ ሀገራዊ ኩነቶችንም የምንቃኝ ይሆናል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ የሚተላለፈውን መሰናዶ እየመራው የደንገረመው አብሬያችሁ እቆያለሁ ዋና አዘጋጇ ጽዮን ግርማ ናት። የዌብ እና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው እንዲሁም ደግሞ ስርጭቱን በማቀናበር ብርሃን ኃይሉ እዚህ ስቱዲዮ አብራኝ ትገኛለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እስከ ምሽቱ አራት ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩ እዚህ ስቱዲዮ ከአጠገቤ ደረጀ ደስታ ከአለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ይገኛል። ወደዛው እናልፋለን። ሰላም ጤና ይስጥልን አድማጮች በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ጥቅምት 19 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜ የሾሟቸውን የአምስት ሚኒስትሮች ሹመት አጽድቋል። ሹመታቸው የጸደቀላቸው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር፣ የፍትህ ሚኒስትር ሀና አራያ ስላሴ፣ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ፣ የቱሪዝም ሚኒስትር ሰላማዊት ካሳና የባህልና ስፖርት ሚኒስትር ሸዊት ሻንካ ናቸው። ከነዚህ ሹማምንት መካከል ሁለቱ ባለፈው ዓመት ሰኔ ወር ላይ የተሾሙ ሲሆን ሦስቱ ደግሞ ባለፈው ጥቅምት ስምንት የተሾሙ ናቸው። ተሿሚዎቹ ሹመታቸው በምክር ቤቱ ሳይጸድቅላቸው በሚኒስትርነት እንዲያገለግሉ እንዴት ደብዳቤ ይጻፍላቸዋል የሚል ጥያቄ በምክር ቤቱ አባላት ተነስተዋል። አሰራሩ የተለመደ እንደሆነና ባለፈው አመት የተሰጠው የሚኒስትሮች ሹመት ምክር ቤቱ ለክረምት እረፍት ሊዘጋ በተዘጋጀበት ወቅት በመሆኑ አብዛኛው አባላቱ በስልጠናውና መሰል ጉዳዮች በቂ ጊዜ ባለማግኘታቸው በምክር ቤቱ ሳይጸድቅላቸው መቆየቱን የመንግስት ተጠሪ ሚኒስትሩ ተስፋዬ ቤልጅጌ በሰጡት ምላሽ ተናግረዋል። የሕገ መንግሥትና ሕገ መንግሥት ጉዳዮች መምህርና ተመራማሪ አሮን ደጎል ለአሜሪካ ድምፅ በሰጡት አስተያየት ሕገ መንግሥቱ ለጠቅላይ ሚኒስትሩ የሚሰጠው ስልጣን ለሹመት ያሰባቸውን ሰዎች በእጩነት ማቅረብ ነው ይላሉ። በእጩነት የቀረቡ ሰዎች ሹመታቸው በምክር ቤቱ ካልጸደቀላቸው የሚኒስትርነት ስልጣንን መጠቀም አይችሉም የሚሉት የሕገ መንግሥት ጉዳዮች ባለሙያ በኢትዮጵያ እየሆነ ያለው ሕገ መንግሥቱን የሚጻረር ነው ብለዋል። ሚኒስትሮች ከስልጣናቸው በሚነሱበት ወቅት ለምን ለምክር ቤቱ ግምገማ አይካሄድበትም ለሚለው ሌላው በምክር ቤቱ አባላት ለተነሳ ጥያቄም ከአካሄድ አንጻር አንድ ሾመኛ ማንሳት የሚችለው የሾመው አካል ምክር ቤቱ ነው መሆን ያለበት የሚል ነው ሲሉም ባለሙያው መልሰዋል። ይህ በእንዲህ እንዳለ ሁለት አባላት የምክር ቤት አባላት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጢሞቴዎስን ሹመት ተቃውመዋል። የአብን ተወካይ ደሳለኝ ጫኔ ዶክተር ጌዲዮን በፍትህ ሚኒስትርነታቸው የኢትዮጵያ ሕዝብ የሚጠይቀውን የፍትህ ጥማት ከማስታገስ እና ከማርካት ይልቅ አሁንም የፍትህ ስርዓቱ የፖለቲካ መሳሪያ እንዲሆን አድርገዋል ሲሉ ተችተዋል። ሚኒስትሩ የእውቀት ችግር ባይኖርባቸውም የምክር ቤት አባላት ያለመከሰስ መብታችን ሳይነሳ ተጎትተን እንደ ሽፍታ ስንታሰርና ለወራት ስንቀመጥ ሌሎች የምክር ቤት አባላትም ተገቢውን ፍርድ ሳያገኙ ለዓመታት ሲንገላቱ ከሳሹ የፍትህ ሚኒስቴር ምንም የሰራው ነገር የለም በማለት ቅሬታ አሰምተዋል። የመንግስት ተጠሪ ሚኒስትሩ ተስፋዬ ቤልጂጌ በበኩላቸው እንደ መሪ ፓርቲም እንደ መንግስትም ዶክተር ጌዲዮን በፍትህ ዘርፍና ከዚያም በፊት በነበሩት ኃላፊነት በጣም ውጤታማ አመራር መሆናቸውን በተጨባጭ ገምገመናል ሲሉ አስታውቀዋል። የምክር ቤቱን ውይይት ተከትሎ ሹመቱ በአንድ ተቃውሞና በሁለት ድምፅ ተአቅቦ በአብላጫ ድምፅ የጸደቀ ሲሆን ቀደም ብለው ቃለ መሐላ ፈጽመዋል ከተባሉት ከዶክተር ጌዲዮን ውጭ አራቱ አዲስ ተሿሚዎች ቃለ መሐላ ፈጽመዋል። የሱዳን ፈጥኖ ደራሽ ጦር ከ8 እስከ 75 ዕድሜ ባላቸው ሰለባዎች ላይ ወሲባዊ ጥቃት ተፈጽሟል ፈጽመዋል ሲል የተባበሩት መንግስታት ድርጅት አስታወቀ። የሱዳን ፈጥኖ ደራሽ ኃይሎች እና አጋር በሆኑ የአረብ ሚሊሻዎች ከ18 ወራት በላይ በዘለቀው ጦርነት ከ8 እስከ 75 ዓመት ባለው የዕድሜ ክልል ውስጥ ባሉ ንጹሐን ዜጎች ላይ ዘግናኝ የሆነ ጾታዊ ጥቃት ፈጽመዋል ሲሉ የተባበሩት መንግስታት ድርጅት ተልዕኮ ዘገባ አመልክተዋል። ዛሬ ማክሰኞ የወጣው የመንግስታቱ ድርጅት ተልዕኮ ዘገባ የፈጥኖ ደራሽ ኃይሎቹና አጋሮቹ ሰላማዊ ዜጎችን በመድፈርና አንዳንዶቹን ሴቶች በመጥለፍ የወሲብ ባሪያ ማድረጋቸውን አስታውቀዋል። ዘገባው አክሎም ጾታዊ ጥቃት ለሰላማዊ ዜጎችን ለማሸበርና ከጠላት አንጃዎች ጋር ግንኙነት ያላቸውን ለመቅጣት እንደ ስልት ጥቅም ላይ ይውላል ብለዋል። ከሱዳን ጦር ጋር እየተዋጋ የሚገኘው የፈጥኖ ደራሹ ጦር ከሮይተርስ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ይሁን እንጂ ከዚህ ቀደም የተባለውን ክስ አጣርቶ ወንጀለኞችን ለሕግ እንደሚያቀርብ ማስታወቁ በዘገባው ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያው ፕሬዝደንት ቭላድሚር ፑቲን ለጠላት ጥቃት አጸፋዊ የኒክለር ጥቃት ምላሽ በመስጠት ላይ ያተኮሩ መጠነ ሰፊ የኒክለር ኃይል ልምምዶችን ዛሬ ማክሰኞ አስጀመሩ። ፑቲን ይህን ያስጀመሩት ከወታደራዊ ባለስልጣናት ጋር በቪዲዮ በተደረገ ውይይት ነው። በውይይቱም ላይ ፑቲን ከፍተኛ ባለስልጣኖች የኒውክሌር ወንጫፊ የባለስቲክና ክሩዝ ሚሳይሎችን ጨምሮ የኒውክሌር መሳሪያዎችን በመጠቀም የሚወስዷቸውን እርምጃዎች ይለማመዳሉ ሲሉ ተናግረዋል። የመከላከያ ሚኒስትር አንድሬ ቤልሶቭ ልምምዱ ሩሲያ በጠላት የኒውክሌር ጥቃት ቢደርስባት የሩሲያ ስትራቴጂካዊ ጥቃት ኃይሎችን ለተቀናጀ የኒውክሌር ምላሽ ለማዘጋጀት ያለመ ነው ብለዋል። በመጨረሻም የዶናልድ ትራምፕ የረጅም ጊዜ አጋር የሆኑት ስቲቭ ባነን ምክር ቤቱን በመድፈር አራት ወራት በስርዓት ካሳለፉ በኋላ ዛሬ ማክሰኞ ተፈተዋል። ባነን ለእስር ያበቃቸው እንደ አውሮፓ አቆጣጠር ጥር 6 2021 በምክር ቤቱ ሕንፃ ላይ ለተፈጸመው ጥቃት ለተደረገው ምርመራ በምክር ቤቱ ፊት ቀርበው ቃላቸውን እንዲሰጡ የቀረበውን ትዕዛዝ ለመቀበል ና ትረምፕ እንደ ኤሮፓ አቆጣጠር የ2020 የምርጫውን ውጤት ላለመቀበል ፈጽመውታል ከተባለው ክስ ጋር የተያያዙ ሰነዶችን ለማቅረብ ፍቃደኛ ባለመሆናቸው ነው። ባንን በዩናይትድ ስቴትስ ና በሜክሲኮ ድንበር ግንብ እንዲገነባ ገንዘብ የሰጡ ለጋሾችን በማጭበርበር በኒውዮርክ ግዛት ፍርድ ቤት ተጨማሪ የወንጀል ክስ ቀርቦባቸዋል። በሕገ ወጥ የገንዘብ ዝውውር በማሴር በማጭበርበር እና በሌሎች ተያያዥ ጉዳዮች የተከሰሱት ባነን ጥፋተኛ አይደለሁም ብለዋል። በዚህ ጉዳይ የፍርዱ ሂደት በታሳስ ወር ሊጀመር ቀጠሮ ተይዟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የማክሰኞ ዝግጅቶቻችን ጋር ወደ ኤደን ገረመው መልሳቸዋለሁ። ከዓለም ዙሪያ የተጠናቀሩትን ዜናዎች ያደረሰንን ን ደረጀ ደስታን እናመሰግናለን። እስከ ምሽቱ አራት ሰዓት ድረስ አብራችሁን ታመሹ ዘንድ የምንጋብዛችሁ አይደን ገረመው መስተንግዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከዋና አዘጋጅ ጽዮን ግርማ እንዲሁም ከማህበራዊ የዌብ ድረገጽ ፕሮዲሰራችን አበባየው ገበያው ጋር በመሆን ነው። ለምሽቱ ወደያዝነው አብይ ርዕስ እንሻገር። ትጥቅ እንዲያስረክቡ በመጠየቃቸው በደህንነት ስጋት ላይ መሆናቸውን የአማራ ተወላጆች ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኙ ስድስት ወረዳዎች የሚኖሩ የአማራ ተወላጆች ራሳችንን ከታጣቂዎች ለመጠበቅ የገዛ ነውን መሳሪያ እንድናስረክብ ተጠየቅን፣ ይህ ደግሞ ለጥቃት ያጋልጠናል ሲሉ ተናግረዋል። በኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ በሚሊሺያ ወይም ደግሞ ጋቸና ሲርና በተባለ አደረጃጀት ያልተካተተ ማንኛውም ግለሰብ የጦር መሳሪያ ይዞ መንቀሳቀስ እንደማይችል ተናግረዋል። አስቴር ምስጋናው ዘገባ አላት። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና፣ ሊሙ ጉቱ፣ ወዩ፣ ደንጎሮ አንገር፣ ጉትንና ኬረሙ በተባሉ ወረዳዎች የሚኖሩ የአማራ ብሔር ተወላጆች የግል የጦር መሳሪያችንን ለመንግስት አስረክቡ ተብለናል ሲሉ ነው። ከፍተኛ ስጋት እንደፈጠረባቸው የተናገሩት ነዋሪዎቹ ለአሜሪካ ድምጽ ሲናገሩ ከሶስት አመታት በፊት በአካባቢው ባሉ ታጣቂዎች ግድያና እገታ በተደጋጋሚ ይፈጸምባቸው እንደነበር አስታውሰዋል። ችግሩን ለመከላከል በማሰብ ከሶስት አመት በፊት ጀምሮ በመንግስት እውቅናና ፍቃድ መሳሪያ ገዝተንና ታጥቀን ቆይተናል ሲሉም ተናግረዋል። ባለፈው ሳምንት ሰኞ ጥቅምት 11 ቀን 2017 ዓ ም የአካባቢው ባለስልጣናትና የፌዴራል የመንግስት የጸጥታ ኃይሎች ስብሰባ እንደጠሯቸውና መሳሪያ እንዲያስረክቡ እንደነገሯቸው ጠቁመዋል። ይህ ደግሞ ለጥቃት ሊዳርገን ይችላል ሲሉ ስጋታቸውን ጠቅሰዋል። ይህንን አስተያየት ከሰጡት መካከል በምስራቅ ወለጋ ዞን ኬረሞ ወረዳ ሀሮ አዲስ አለም በሚባል ቀበሌ የሚኖሩና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ ይገኙበታል። ግን ምክትል ጠቅላይ ሚኒስትር ደመቀ መኮንን እየጠበቅ ሸኔ ሲቀጥቅጠው፣ በያገሩ እየገባ እያፈነ እያገተ ወስዶ በየራስ በየደጃፍ መሳሪያ ግዛና ጠንክሸ ጠብቃ ያ መመሪያ ሰዋር ትንሽ ትልቁ ህዝቡ ገዛ ንብረቱን ሽቶ ነው። ቢሮውን ጠቅላውን እየሸጠ ነው የገዛ ከዛ በኋላ፣ ሸኔንም መከታተልና መቋቋም ጀመረ። ዛሬ ደግሞ ተናካቴ ታወርዳላ አለ ከአንገርጉትን ይዞ ጊዳያና ወረዳ የሚባል እስከ አንድ ወደ ቤቾ እስካሊ ከበደ የተነስታ ጠቅላላችን በረዋን በሙሉ የሆነ ጀኔራል መጥቶ ትጥቅ ትፈታላችሁ እንደ አጠቃላይ ትጥቅ አውርዱ ተብለናል ብሎ ትጥቅ ማውረድ ጀመረ። አላወርድም ያለ ገበሬ ዳርዳር ይዞ ቁጭ ብሏል። በዝናብም በፀሀይም እየተጉላላ ቁጭ ብሏል። መህሪ አቃተው እየሰጠ ቁጭ ብሏል። መሳሪያቸውን ያስረከቡ ሰዎች አሉ አሁን አሉ ጉትን ከተማ ውስጥ ያስረከቡ ሰዎች አሉ። ሌላ ቦታ አላስረከቡም፣ ጉትን ከተማ ውስጥ አስረክበዋል ያለው እንጂ በግድ ከተማ ነው። ዝራውን ታፍነው፣ በርዣና በመከላከያ ታፍነው አስረክበዋል። የአራት ሴት ልጆች አባት መሆናቸውን የነገሩንና በተመሳሳይ ምክንያት ስማቸውን በሚስጥር እንድንይዝ የጠየቁን የአንገር ጉተን ወረዳ ነዋሪ የሆኑ የ65 ዓመት አዛውንት የአካባቢው ባለስልጣናት ባለፈው ሳምንት ሰኞ ስብሰባ ጠርተው ከተሰብሳቢው ሀሳብና አስተያየት ሳይቀበሉ እስከዛሬ ዛሬ ማክሰኞ መሳሪያ አስረክቡ የሚል ትዕዛዝ እንደሰጧቸው ተናግረዋል። ከዚያም ከትናንት በስቲያ እሁድ ስልክ ደውለው አስረክብ ስላሉኝ ልጆቼን ከሞት አድንበታለሁ ብዬ በ120 ሺ ብር የገዛሁትን መሳሪያ አስረክብያል ያለው ብለዋል። ሰላም ባልሆነበት ጊዜ መንግስት አውርዶ መመሪያ ባወረደበት ጊዜ ገዝተን በጣም ተጨናንቀን ልጆቻችን ተዳቦና ወይም ከማንኛውም ነው ብለን ቀንሰን ገዝተን መንግስት ወስኙ ታጠቁ ብሎ ጠብቁ፣ ቀያችሁን እና ሀገራችሁን ጠብቁ ብሎ መንግስት ባመጣው መመሪያ እንዴት እናስረክባለን? ባለው ነገር ግን ወደፊት ባለው ነገር

የኦሮሚያ ክልላዊ መንግስት ቃል አቀባይ ኃይሉ አዱኛ በበኩላቸው ትጥቅ ያላቸውን ነዋሪዎች ወደ መደበኛ የጸጥታ መዋቅር የማስገባት ስራ እየተሰራ መሆኑን አረጋግጠዋል። አቶ ኃይሉ ዛሬ ለአሜሪካ ድምጽ ሲናገሩ በኦሮሚያ ክልል በሁሉም አካባቢዎች የግል የጦር መሳሪያ ያለውን ግለሰብ መንግስት በሁለት አደረጃጀቶች እንዲገባ ያስገድደዋል ብለዋል። ስልጠና የወሰደ በክልሉ በወረዳው የሚታወቅ የተመዘገበ በአካባቢው ስነ ምግባሩ ታይቶ ህዝቡን ይከላከላል ብሎ ህዝቡ ያመነበት በጋችነ ስርና የራሱን አካባቢ የሚጠብቅ በመንግስት መዋቅር ውስጥ ያለ ካልሆነ በስተቀር የጦር መሳሪያ ታጥቆ መገኘት ያስጠይቃል ማለት ነው። ስለዚህ ማንኛውም ግለሰብ የጦር መሳሪያ የያዘ ወይ ሚሊሻ መሆን አለበት ወይ ህጋችን ስርነ መሆን አለበት። ከዚህ ውጭ ያለው ህገወጥ ነው ማለት፣ በግለሰብ መንግስት የማያውቀው ጦር መሳሪያ ይዞ መንቀሳቀስ አይቻልም ማለት ነው። የመንግስት የጸጥታ አካላት የሚቆጣጠሩት ካልሆነ በስተቀር በራሱ ስጋት ይሆናል ማለት። ስለዚህ ራሳችን እንጠብቅበታለን ካለ ከሚሊሻ መሸሽ የለበትም ማለት ነው። ይሄ መሳሪያ ያለው ሰው ወደ ህጋዊ መምጣት አለበት። ወደ ህጋዊ አልመጣም የሚል በራሱ ህገወጥ ነው ማለት ነው። አቶ ሀይሉ ስለ ጋቸና ሴርና ትርጉም ሲያብራሩ ጋቸነ ስርና ማለት በኦሮሞ ባህል ውስጥ እርስ በራሱ የሚጠባበቅበት ህዝቡ ተደራጅቶ የራሱን ሰላም የሚያስጠብቅበት ማለት ነው። እሱ በአዋጅም በህግም የተደነገገ ነው ማለት ነው። እነዚህ የሚደራጁት በማህበረሰቡ ውስጥ ያላቸው ስነ ምግባር ታይቶ ባላቸው ቁርጠኝነት ታይቶ የሚመረጡ ማለት ነው። መሳሪያቸውን ካስረከቡ ከባድ ጥቃት ይገጥመናል የሚሉት፣ ስማቸው ቢገለጽ ችግር ሊገጥማቸው እንደሚችል የነገሩን ሌላው የአንገር ጉትን ወረዳ ነዋሪ ሁኔታው ስጋት ፈጥሯል ሲሉ ተናግረዋል። ያው አማራውን ፊት ያው ራስን ጠብቅ መደን እየሸክ ግዛ መሬትን እየሰጠ ግዛ ብሎ ነበረ። አሁን መጨረሻ እንደገና ዛሬ ሸኔ ሲቀርብ ያዩ ጊዜ እሳቸው የሚያምጡት ማንም ያምተው አይታወቅም። ሸኔ ቀረበ። አሁን መሳሪያ እንደገና መለሶ መሳሪያ መጥ ተጀመረ። እሱ መሳሪያ ስረክበዋል። አዎ መቼ ከና አንተ አማራ። አሁን ዛሬ በቂን ከተማ ያለው አንድ ሰግቶ ወደ ከተማ ለመውጣት መታወቂያ አንታይናል። እንደገና የሁለተኛውን ዓመት መታወቂያ ስናሳይ ይሄን ግዴታ አሳዲስ ይላል። ለምን እናደርገው? በሁለቱም አደረጃጀት መግባት ያልፈለገ ግለሰብ ምን ይሆናል ተብለው ለተጠየቁት ጥያቄ አቶ ሀይሉ አዶኛ ተከታዩ መልሰዋል። መሳሪያውን ይዞ ወደ ሚሊሻ ሆኖ የሚያገለግል ከሆነ መሳሪያውም ይዞ ያገለግላል ማለት ነው። አይደለም አይደለም፣ እኔ ሚሊሻ መሆንም አይፈልግም የሚል ከሆነ ደግሞ ሌላ፣ ታጥቆ ማህበረሰቡ መጠበቅ የሚፈልግ አለ። አስመዝግቦ ይሰጣል፣ ለመንግስት አስተላልፎ ይሰጣል። መንግስት በሌላ ጊዜ መልሶ መሳሪያን የሚሰጥበት ሁኔታ አለ ማለት ነው ስለዚህ የሚወረድ ሳይሆን ህጋዊ አሰራሩን ተከትሎ እንዲሄድ የማድረግ ስራ ነው እየተሰራ ያለው ማለት ነው አካባቢ ያለው ሸኔም ብቻም ሳይሆን ጽንፈኛ ፋኖም አለን ጥቃት እየፈጸመ ነው በማህበረሰቡ ላይ መንግስት ደግሞ የህግ የበላይነትን ለማስከበር እየሰራ ይገኛል ወደ ህጋዊ አሰራሩ መመለስ ደግሞ ለሁሉም ይበጃል ማለት ነው ማስረከብ አለባቸው። ከመንግስት ጸጥታ አካላት መሸሽ ተጠያቂነትን ያስከትላል። ስለዚህ ወደ ህጋዊ መንገዱ መግባቱ ይጠቅማል ማለት ነው ተጠያቂነት ስለሚያስከትል። በዘገባው ስማቸው የተጠቀሰው የኦሮሞ ነጻነት ሰራዊት እና ፋኖ ታጣቂ አመራሮች ከዚህ ቀደም ለተመሳሳይ ውንጀላዎች በሰጧቸው ምላሾች ተዋጊዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ ይፋ ባደረገው አመታዊ የሰብአዊ መብት ሪፖርት ግጭቶች ባሉበት አካባቢዎች በሚኖሩ ሲቪሎች ላይ የሚደርሱ ጥቃቶች አሳሳቢ መሆናቸውን ጠቁመዋል። ኮሚሽኑ ከሐምሌ 1 ቀን 2015 ዓ ም እስከ ግንቦት ወር 2016 ዓ ም ባለው ጊዜ ድረስ ተመዘገበ ያለውን መነሻ አድርጎ እንደገለጸው በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት ቀጥሏል። ለአሜሪካ ድምፅ አስቴር ምስጋ ነው። የተከታተላችሁት ለማክሰኞ ምሽት ጥቅምት 19 2017 ዓ.ም የያዝነውን አብይ ርዕስ መሰናዶ ነበረ። የትንታኔ መጽሔት ዘገባዎች ይቀጥላል። በሱዳን ወደ ኢትዮጵያ የተመለሱ የትግራይ ተወላጆች እርዳታ እንዳላገኙ ተናገሩ። በትግራይ ክልል በተጀመረው እና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ወደ ሱዳን ተሰደ የነበሩ የትግራይ ተወላጆች በሱዳን ጦርነት ምክንያት ወደ ሀገራቸው ቢመለሱም እርዳታ ማግኘት እንዳልቻሉ ገልጸዋል። የክልሉ ማህበራዊ ጉዳይና መልሶ ማቋቋም ቢሮ በበኩሉ በአቅም እጥረት ምክንያት ተመላሾቹ እርዳታ እያገኙ እንዳልሆኑ ጠቅሶ ጉዳዩን ለፌዴራል መንግስት አሳውቀናል ከሚመለከታቸው ዓለም አቀፍ ተቋማት ጋርም ተነጋግረንበታል ብሏል። ከኢትዮጵያ አደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዘገባለሁ። የአሜሪካ ድምፅ ካነጋገራቸው ተመላሾች አንዱ የሆኑት አቶ ገብረ ሊባኖስ ኪዱ በ2013 ዓ.ም ጥቅምት ወር ላይ የሰሜን ኢትዮጵያው ጦርነት ሲቀሰቀስ እሳቸው ምዕራብ ትግራይ ብለው ከጠቀሱት አካባቢ ከ70 ሺህ በላይ ህዝብ ከቀየው ተሰዶ ሱዳን መግባቱን ተናግረዋል። በሱዳን የትግራይ ተወላጅ ስደተኞች የሚኖሩባቸው ዑምራኩባ፣ ቱኔድባህ እና ባህና ሐሻባ የሚባሉ ሦስት መጠለያዎች መኖራቸውን የገለጹት አቶ ገብረ ሊባኖስ እሳቸው ዑምራኩባ በሚባለው መጠለያ ለሦስት ዓመት መቆየታቸውን አመልክተዋል። በዚህ መሃል የሱዳን የእርስ በርስ ጦርነት ሲቀሰቀስ ሌላ የደህንነት ስጋት ስለተደቀነብን ዳግም ተፈናቅለን ወደ ኢትዮጵያ መጣን ይላሉ። ህገወጥ በሆነ መንገድ ባገኘነው መንገድ በሜዳው በጫካው ወደ ኢትዮጵያ ሀገራችን ለመግባት ወስነን መጥተናል። ግጭቱ ምክንያት ነው። መነሻው ምክንያት ጠቅላላው ሲታይ እዚህ የገባው እስከ አራት ሺህ በዩኤንኤችሲአር የተመዘገበ ከሱዳን ተመላሽ ያለ ሽሬ ብቻ ነው ምለ በሌሎች አካባቢዎች አክሱም፣ አድዋ፣ አብያአዲ፣ መቀሌ እና በሌላ አካባቢ አሉ። ከአንድ አመት ተኩል እስከ ስድስት ወር ነው የሚሆነው አብዛኛው። አሁን እስካሁን ድረስም የሚመጡ አሉ። የአሁኑ መንገዱ በጣም ከባድ ነው የሚሉኝ አንዳንድ ያገኛቸዋሉ አቃቸው የሚያቁ ሰዎች እስከ ሶስት መቶ ሺህ የሱዳን ገንዘብ ከፍለው ነው እዚህ ድረስ የሚደርሱት በብዙ ችግር በህገወጥ መንገድ ከሱዳን ተነስተን ኢትዮጵያ መተማ ከተማ ከደረስም በኋላ በዓለም አቀፉ የፍልሰት ድርጅት አይኦኤም ድጋፍ ወደ አዲስ አበባ መጣን ከዛም ወደ ትግራይ አቀናን የሚሉት አቶ ገብረ ሊባኖስ፣ ሆኖም እዚያ ከስድስት ወራት በላይ ለሆነ ጊዜ እርዳታ የሚባል ነገር አላገኘንም ይላሉ። እዚህ መጥተው ደግሞ እዚህ መጥተን ደግሞ የምናገኘው አገልግሎት በጣም ሀገር ነው የመጣሁት ብለ ራስን እስክጠይቀው ድረስ የሚያደርግህ ነው። ምንም አይነት አገልግሎት የለም። ለአሜሪካ ድምፅ አስተያየት የሰጡት ሌላኛው ተመላሽ አቶ አማረ ገብረ ሚካኤል በሱዳን ቱኔድባህ የስደተኞች መጠለያ ጣቢያ ለሶስት ዓመት መኖራቸውን ገልጸው የሱዳኑ ጦርነት ወደ መጠለያው እየቀረበ ሲመጣ ባለፈው መጋቢት ወር ሁለት ሺ አስራ ስድስት ዓመተ ምህረት ሀገሪቱን ለቀው መውጣታቸውን ተናግረዋል። በሱዳን የተቀሰቀሰው የእርስ በርስ ጦርነት በደህንነታቸው ላይ ስጋት በመደቀኑ ስደተኞቹ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ወደ ሀገራቸው እንዲመልሳቸው መጠየቃቸውን አስተያየት ሰጪው ተናግረዋል። ጥያቄያቸው ተቀባይነት ባለማግኘቱ ግን ለደላሎች ገንዘብ እየከፈሉ በብዙ መከራ በመተማ በኩል ወደ ኢትዮጵያ መግባታቸውን አመልክተዋል። እሳቸው፣ ባለቤታቸውና የባለቤታቸው ወላጆች በተለያየ ጊዜና አቅጣጫ ከሱዳን መጥተው ኢትዮጵያ መግባታቸውን የገለጹት አቶ አማረ ትግራይ ክልል ከደረሱም በኋላ ግን ላለፉት ስምንት ወራት ትልቅ ችግር ገጥሞናል ብለዋል። የእርዳታ ጉርበተኛ የለንም። ስፔሻሊዝ ጋ እንደመጣን

ነው የሚኖረ ያለው እንጂ ምንም ነገር የተሰጠው ምንም ነገር የለም። የትግራይ ክልል ማህበራዊ ጉዳይና የመልሶ ማቋቋም ቢሮ በበኩሉ የተጠቃለለ አሃዛዊ መረጃ ባይኖረኝም በተለያዩ ጊዜያት ከሱዳን የሚመለሱ ስደተኞች አሉ ብለዋል። ሆኖም በአቅም እጥረት ምክንያት ለተመላሾቹ እርዳታ ማቅረብ አልቻልኩም በማለት ገልጿል። አቶ አደራጀው ሽሻይ በቢሮው የአስቸኳይ ሰብአዊ ምላሽ አስተባባሪ ናቸው። ትክክል ዩ እየሰገዙ ነው ዘለው ማሕበራዊ ጸገም ከም ዘለው ትክክል ነው። እየታገዙ አይደሉም። በከባድ ማህበራዊ ችግር ውስጥ እንዳሉ ይታወቃል። ሆኖም የክልሉ መንግስት አቅም ስለሌለው ምንም ማድረግ አልቻለም። አቶ አደራጀው ክልሉ ለተመላሾቹ እርዳታ በሚቀርብበት ሁኔታ ላይ ከዩኤንኤችሲአር እና ከፌዴራል የአደጋ ስጋት አመራር ኮሚሽን ኃላፊዎች ጋር መወያየቱን ገልጸው ሆኖም እስካሁን ምላሽ እንዳልተገኘ ተናግረዋል። የአሜሪካ ድምፅ ከፌዴራል የአደጋ ስጋት አመራር ኮሚሽን ምላሽ ለማግኘት ያደረገው ጥረት ለዛሬ አልተሳካም። በሰብአዊ እርዳታ አቅርቦት እጦት ምክንያት ከባድ ችግር ላይ ወድቀናል የሚሉት ተመላሾቹ በበኩላቸው የሚመለከታቸው አካላት ቀድሞ ይኖሩበት ወደ ነበረው ቀያቸው እንዲመልሷቸውና እስከዚያ ድረስ ደግሞ የምግብ እርዳታ እንዲሰጧቸው ተማጽነዋል። አቶ ገብረ ሊባኖስ ኪዱ በሰሜን ያለን ሰዎች የትግራይ ብሔር ተወላጆች በተቀሰቀሰው ጦርነት በጣም ተጎድተናል። የተጎዳነው ይበቃል። የምዕራብ ትግራይ ህዝብ ወደ ነበረበት እንዲመለስ ሰናይ ምኞቴን እገልጻለሁ። ዩኤንኤችሲአር ባለፈው ሳምንት ጥቅምት አስራ ሶስት ሁለት ሺ አስራ ሰባት ዓመተ ምሕረት ባወጣው መግለጫ የሱዳን ጦርነት ከተቀሰቀሰ ጀምሮ በዚያች ሀገር የሚኖሩ ኢትዮጵያውያን ወደ ሀገራቸው እየተመለሱ መሆናቸውን አውስቶ እስካለፈው ነሐሴ ወር ሁለት ሺ አስራ ስድስት ዓመተ ምሕረት ድረስ 57600 የሚሆኑ ኢትዮጵያውያን ድንበር አቋርጠው ወደ ሀገራቸው መግባታቸውን አስታውቀዋል። ከነሱ ውስጥ 11700ዎቹ ቀደም ሲል በሱዳን በስደተኝነት ተመዝግበው ሲኖሩ የነበሩ መሆናቸውን ያስታወሰው ተቋሙ ወደ ትግራይ ክልል የሄዱት ስደተኞች በምዕራብ ትግራይ ወደሚገኝ መኖሪያቸው መመለስ ስላልቻሉ አሁንም በተለያዩ የክልሉ ከተሞች ተፈናቃይ ሆነው እየኖሩ መሆናቸውን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በማዕከላዊ ኢትዮጵያ ክልል የትርፍ ሰዓት ክፍያ ያልተከፈላቸው ባለሙያዎች ስራ አቆሙ። ማዕከላዊ ኢትዮጵያ የሚገኘው አንጋጫ ሆስፒታል የጤና ባለሙያዎች ትርፍ ሰዓት ክፍያ ስላልተከፈላቸው በክልሉ ከምባታ ዞን አንጋጫ ወረዳ የሚገኘውና በአካባቢው ለሚገኙ ሁለት መቶ ሺህ ለሚሆኑ ነዋሪዎች አገልግሎት ሲሰጥ የነበረው አንጋጫ የመጀመሪያ ደረጃ ሆስፒታል አገልግሎቱ ተቋርጧል። አገልግሎቱ የተቋርጠው ሐኪሞቹን ጨምሮ ሰማኒያ የሚደርሱ የጤና ባለሙያዎች ለስድስት ወራት የሰሩበት የትርፍ ሰዓት ክፍያ ስላልተከፈላቸው መሆኑን ተናግረዋል። የሆስፒታሉ አገልግሎት የተቋረጠው ካለፈው ጥቅምት 12 ቀን 2017 ዓ.ም አንስቶ ሲሆን ተገልጋይ የሕብረተሰብ ክፍሎች በዚህ የተነሳ መቸገራቸውን ገልጸዋል። የሆስፒታሉ ስራ አስኪያጅ አቶ ተሰማ በራ ለሰራተኞቹ የስድስት ወር ክፍያ አለመፈጸሙና ባለሙያዎቹም ስራ ማቋረጣቸውን አረጋግጠዋል። አለመፈጸሙንና፣ ይቅርታ ባለሙያዎቹም ስራ ማቋረጣቸውን አረጋግጠዋል። ዮናታን ዘብዴስ ዘገባለሁ። በማዕከላዊ ኢትዮጵያ ክልል በካምባታ ዞን አንጋጫ ወረዳ የሚገኘው የአንጋጫ መጀመሪያ ደረጃ ሆስፒታል ሠራተኞች ስራ የማቆም አድማ በማድረጋቸውም የሆስፒታሉ አገልግሎት መቋረጡን ሰራተኞችና የወረዳው ነዋሪዎች ዛሬ ለአሜሪካ ድምፅ አስታውቀዋል። የአሜሪካ ድምፅ ካነጋገራቸው ሰራተኞች ውስጥ በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉም አንድ የሆስፒታሉ ሐኪም ስራ ለማቆም የተገደር ነው ከአቅማችን በላይ በሆነ ምክንያት ነው ስሉ ሁኔታውን አስረድቷል። መጀመሪያ አካባቢ ላይ ይከፈላል ይባላል፣ ተይዟል፣ ይከፈላል ይባላል ያ ነገር መጨረሻ አካባቢ እንደማይከፍሉ አይነት ነገር ነው ከነሱ በኩል የሚሰማው እየዋስ ብሎ፣ ደግሞ አሁን በዚህ ሰዓት አሁን እየተባለ ያለው ነገር እንደ ወንጀለኛ ነው፣ ሰው እየተያዘ ያለው ባለሙያ እኮ ወዶ አይደለም። ግን አሁን በዚህ ሰዓት ስራውን ጠልቶ እንደወጣ አይነት ነገር ነው አሁን እየተባለ ያለው እንጂ ባለሙያ በዚህ ላይ ምንም አይነት ፋት የለበትም ። አቅቶት ነው በቃ ስላልቻለ ነው። የቤት ኪራይ መክፈል ካልቻለ አንድ ሰው መሰረታዊ ነገር የሚበላ የሚጠጣውን ነገር ካጣ፣ ስንት ባለትዳር ሰዋለ ሰው አለ። ስንት ደግሞ ከሌላ ሀገር ከሩቅ ሀገር መጥቶ ኑሮ ለማሸነፍ ብሎ የመጣ ሰው አለ። ግን ሁሉ በጣም ተብዶታል። በቃ እኔ እንጃ በዚህ ሰዓት አሁን እዚህ አካባቢ አለ ብዬም አላስብም። ሰው ወደ የፍለጋ ስራ ፍለጋ የወጣም ሊኖር ይችላል። እኚሁ ሐኪም ላለፉት ስድስት ወራት ዶክተሮችን ጨምሮም ሰማንያ ለሚሆኑ ሰራተኞች የትርፍ ጊዜ ስራ ክፍያ ባለመፈጸሙም ካለፈው ጥቅምት 12 ቀን 2017 ዓ.ም ጀምሮም ሆስፒታሉ መዘጋቱን ገልጸው አሁንም ገንዘብ እስኪከፈለን ድረስ ስራ አቆመናል ሲሉ ለአሜሪካ ድምፅ አስታውቀዋል። መፍትሄ እንዲገኝ ብለን ነው እኛ። ሌላ ምንም ከዚህ ውጭ ከዚህ ተቃራኒ ምንም ያሰብነው ነገር የለም። አንድና አንድ እንዲከፈለን ነው የምንፈልገው። ሆስፒታሉ ልክ እንደተዘጋ በሁለተኛ ቀን የአንድ ወር ዱቲ እንኳን ቢገባ፣ የመስከረሙ እንኳን ቢገባ እንገባለን ብለን ቃል ገብተን ነበር። የአንድ ወሩም እንኳን አላስገቡልንም። በጣም ተቸግረናል። በጣም ተሰቃይተናል። የአንጋጫ ሆስፒታል በአንጋጫ ወረዳናም ከተማ አስተዳደር ለሚገኙ ለአንድ መቶ ሰላሳ ሺህ ህዝብ እንዲሁም ከአጎራባች አካባቢዎች እየመጡ የሚገለገሉትን ጨምሮም በአጠቃላይ 200 ሺህ ለሚደርስ ህዝብ አገልግሎት ሲሰጥ የነበረ ሲሆን በመዘጋቱ መቸገራቸውን አቶ ደረጀ ማሰቦ የተባሉ የአንጋጫ ከተማ ነዋሪ ተናግሯል። የሆስፒታሉ ስራ አስኪያጅ አቶ ተሰማ አበራም ዶክተሮችን ጨምሮም ሰማንያ የሚደርሱም የጤና ባለሙያዎች ከክፍያ መቆራረጥ ጋር በተያያዘ ስራ ማቆማቸውን ለቪኦኤ አረጋግጧል። የስድስት ወር የባለሙያዎች ክፍያ እንዳልተከፈላቸው አምነው ሆስፒታሉ በመዘጋት ተገልጋዮች የተንገላቱ መሆናቸውን አስረድተዋል። ጠዋት ከአስተዳዳሪ ጋር ይሄ ትርፍ አጠበላቸው ቢከፈል ጥሩ ነው ብለን የተወያየን የዚህ ወር ግማሽ እንኳን መከፈል አለበት ተባብለን ተማምነን ያኛውን ደግሞ የአራት ወሩን ደግሞ ቀጣ ያሉት ሁለት ወር አካባቢ ላይም ከየትም ከየትም ተደርጎ እንዲከፈል ይሄ ይከፈላቸው የሚለው መፍታቸው ይከበል የሚል ነገር አውርተናል። እሱን አውርቴ ጨርሰን ጨርሼ ወደ ተቋሙ ሲመጣ ተቋሙ ተዘግቶ ነው ያየው። መንግስት ክፍያውን የመፈፀም ፍላጎት ቢኖረውም ችግሩ ሳይፈታ የቆየው የበጀት ጥረት በመኖሩ እንደሆነ ጠቅሰው ወደ ስራ እንዲመለሱ ጥሪ መደረጉንም ተናግሯል። ነገር ግን ስርዓት በሌለው መንገድ የህዝብ መገልገያ ተቋም ዘግተው በጠፉ ባለሙያዎች ላይ በተለይም ከፊት በመሆን ጉዳዩን የሚመሩ 15 ባለሙያዎች መለየታቸውን ጠቅሰው ህጋዊ እርምጃ እንዲወሰድባቸው መወሰኑን አክለዋል። ብዙ ባለሙያዎች ጋር ደውለን አስተዳዳሪ ይደረዳ ዶክተሮች ጋር እንደውላለን። ችግር የለም። ችግሩ እንወያይ ኑ ብሎ አስተዳሪም ደውሏል። በዛም ደግሞ ሊመለሱ አልቻሉም። አንዳንዱ እንደውም ይሳደባል። ገንዘቡን አስገባ ላይ እንዲደራደርላል በህይወት ላይ ያው መደራደር አስፈልግ መቼም ገንዘቡ ይግባ እንዲደራደራለን ገንዘቡን ይበ እንደ ከየት እንደሚከፈል ደግሞ እናወራለን ተብሎ ብጠይቅም ለማምጣት ት ስላልሆኑ እዛ ውስጥ ችግር የሚፈጥሩ ከዚህ በፊትም ደግሞ እዛ በአመራርነት የሰሩ ሰዎች አሉ። ስለዚህ ህዝቡ ዝም ብሎ ነው የሚንከራተተው ማለት ነው። አቅጣጫ ሲጠን እኛ ከዚህ በላይ ወደ ህግ እርምጃ የምንሄድ የምንወገችን ዋና ዋና ቀንደጆች ቁልፍ ይህንን ዘግቶ የሄዱ ሰዎች ላይ አስተዳደራዊ እርምጃ በላይም ህጋዊ እርምጃ መውሰድ በሚል ተከሰው ብርዴት ያሉ ሰዎች አሉ፣ አሁን አልተያዙም እንጂ። የካምባታ ዞን ጤና መምሪያ ኃላፊ ዶክተር ራማቶ አቦ በበኩላቸው ችግሩን ለመፍታት ለሰራተኞቹ ጥሪ ብናቀርብም ሰራተኞችን ማግኘት አልቻልንም ብለዋል። የተቋሙን ቁልፍ ይዘው የጠፉ ባለሙያዎች ግን በህግ ይጠየቃሉ ሲሉም ተናግረዋል። በቅርብ የተፈጠረው ሁለት ሺ አስራ ሰባቱን እየጨረስን አንድ ላይ ከደሞዝ ዲዩቲ ወይ ደሞዝ ትርፍ ሰአቱና ደሞዝ አንድ ላይ እንዲከፈል ሌላውን ደግሞ ገንዘብ ስናገኝ እየከፈል መሄድ እንዳለብን ወደ መግባባት ደርሰን በዛ ሁኔታ ውስጥ እያለን ነው አጋጣሚ ሆኖ ይሄ ነገር የተከሰተውና፣ ያው አለመክፈል የመንግስት ችግር ሆኖ ችግሩ ደግሞ የሚታወቅ ነው። ያንን ተዘጋጅተን እስኪን ከፍል ድረስ ትዕግስት ማጣቱ በጣም የሚያሳዝን ነው። ቢያንስ ደሞዝ ከፍለን ነበረ። ሌሎች በደሞዝ የሚኖር ሰው አለ። ያው የእኛም እኔም ሐኪም ነኝ ባለሙያ በደሞዝ ትዕግስት አድርጎ ሌላውን እስኪን ከፍል ድረስ ከኔም ጋር አትሊስት ፊትለፊት ላይ አልተወያየንም። ተዘግቶ ያገኘሁት ያገኘው ከተዘጋም በኋላ ከአንድም ሁለት ጊዜ በማስታወቂያ ጠራን። እስኪ እናወያያችሁ ያለውን ነገር እንወቅ ብለን ስንል ባለሙያ ሊቀርብ አልቻለም። ከዛ በኋላ እንግዲህ ያለን አማራጭ ያው የባለሙያ መብት እንዳለ ሆኖ ደግሞ ህዝብ አገልግሎት ማግኘት ስላለበት ሆስፒታሉን፣ ተቋሙን ዘግታችሁ የወጣችሁትን ተቋም እንክፈት ቁልፍ አምጥተው ብለን ዋና ዋና አካባቢ ያሉ ስራውን ሲያስተባብሩ የነበሩ ሰዎችን በግልም ተደውሎ መግባት ካልፈለጋችሁ ቁልፍ ይሰጠንና እንግዲህ መንግስት ለህዝብ ያቀረበውን መድኃኒት፣ ላቦራቶሪ፣ የአንዳንድ ከእናቶች ማዋለጃ ክፍል ጋር ያለው ኦፕሬሽን ክፍል ጋር ያሉ አገልግሎቶችን አንገብጋቢ ጉዳዮች ስለሆኑ ቀርባችሁ ቁልፎ ያስረክቡ ወይ ክፈቱልን ሲባል ያንንም ለማድረግ ፈቃደኛ ያልሆኑበት ሁኔታ ተፈጠረ። ችግሩ ያልተፈታበት ሁኔታ ነው ያለው። እንግዲህ የነበረን አማራጭ ያው የህዝብ ውክልናም ስላለብን ተቋሙን ከሚመለከታቸው ከህግ አካላት ጋር ሆነን ቁልፎችን ሰብረ ህዝቡ ቃለ ጉባኤ ይዘን ህዝቡ አገልግሎት እንዲያገኝ ማድረግ ግዴታችን ስለነበር ያን አድርገናል። ዶክተር ራማቶ በወረዳው ከሚገኙም ከሌሎች ጤና ጣቢያዎች ባለሙያዎችን በማስመጣት ሕክምና ለመስጠት እየተሞከረ ነው ብሏል። ጉራባች አካባቢ ያሉ ከጤና ጣቢያዎች ጠምጥተን ጊዜያዊ ችግሩን ለመፍታት እየሞከርን ነው ያለ ነው። ምክንያቱም ትልቁ ተጎጂው ህዝብ ነው። ያ የተሰራበት ባለሙያ ያደረገው ነገር መከፈሉ ማይቀር ነው። ዛሬ ግን በቁጥር ትንሽ ቢሆኑም የተወሰኑ ሰራተኞች ሲመለሱ ፖሊስ አስሯቸዋል የሚባል መረጃ ሰምቻለሁ እና ወደ ስራ ሲገቡ ለምንድን ነው ምናልባት እሱ ቅድም እስከ ስምንት ሰዓት ድረስ እኔ እየተደዋወልኩ ምን የመጣ ሰው አለ ቅዳሜ እንኳን የወለጦ ቅዳሜ እንደዚህ ጠርተን የመጡ ልጆች ማመልከቻ አስገብተው በቃ ይቅርታ አድርጉልን፣ ህዝብ በድለናል፣ ወደ አገልግሎት እንመለስ ብለው ወደ ቤታቸው በሰላም ሄደው ሁለተኛ ቀን ይገባሉ ብለን ስንጠብቅ ሌላው ውጭ የቀረው አካል ደግሞ አይ አይቻልም፣ ከገባንም አንድ ላይ ነው የምንገባው የሚል ዛቻ ማስፈራሪያ አድርሶብናል ብለው በዛው ቀሩ። ትላንትና እዛው ነበር፣ አንድም ሰው አልመጣም። ዛሬ እስከ ስምንት ሰዓት ድረስ የመጣ ሰውም አልነበረም ከስራ አስኪያጁም ጋር ከወረዳው መዋቅር ጋር እየተደዋወልን ነበር። አሁን የተመለሰ አካል በፖሊስ የሚሰደድበት ምንም ምክንያት የለም እኮ። የአንጋጫ የመጀመሪያ ደረጃ ሆስፒታል በተመሳሳይ የክፍያ መታጓጎል ችግር ሰራተኞች በሚወስዱት ስራ ማቆም አድማ አገልግሎት ሲያቋርጥ ካለፈው ዓመት ጋራም ይህኛው ለሁለተኛ ጊዜ መሆኑን ሰራተኞችና የስራ ኃላፊዎች ጠቁመዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። አስከትለን የምናልፈው ወደ አፍሪካ ጉዳዮች ነው። የቻድ ፕሬዝዳንት በቦኮ ሀራም ታጣቂዎች ላይ በስፋት ጥቃት የማድረስ ዘመቻ ጀምረዋል። የቻድ ፕሬዚዳንት ኢድሪስ ዴቢ እሁድ ዕለት ከአርባ የሚበልጡ የቻድ ወታደሮችን የገደሉትን በመቶዎች የተቆጠሩ የቦኮ ሀራም ታጣቂዎችን ለመደምሰስ ወታደራዊ ዘመቻ አስጀምረዋል። ቦኮ ሀራም ካሜሩን፣ ናይጄሪያ፣ ኒጀርና ቻድን በሚያዋስነው በቻድ ሐይቅ ጥቃት አድርሶ ብዛት ያላቸው የቻድ ወታደሮችን ገድሏል። ትላንት አካባቢውን የጎበኙት ዴቢ የተገደሉት ወታደሮች ስርዓተ ቀብርን በማስፈጸም እርዳታ ማድረጋቸውን ጠቅሰው ከካሜሩን ያውንዴ፣ ሞኪ ኤድዊን ክንድን ዜጋ ያስተላለፈውን ዘገባ ቆንጅታዬ እንደሚከተለው አጠናቅረዋለች። ፕሬዚደንት መሐማት ኢድሪስ ደቢ ለተገደሉት ወታደሮቻቸው ሐዘን የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ትእዛዝ ሰጥተዋል። የማዕከላዊ አፍሪካ ሀገሮች የራዲዮ እና የቴሌቪዥን ጣቢያዎች ከትናንት ሰኞ ጀምረው ለሶስት 3 ቀናት ሃይማኖታዊ መዝሙሮችን ብቻ ማሰማት እንዳለባቸውም አሳስበዋል። ዴቢ የሦስት ቀናት የሐዘን ጊዜ ያወጁት ከናይጄሪያ ጋር ሀገራቸውን በሚያዋስነው ድንበር አቅራቢያ ቻድ ሐይቅ ግዛት ላይ የሚገኘው ኢንጎቡዋ መንደርን ትናንት በጎበኙበት ወቅት ነው። የቻድ መንግስት ቴሌቪዥን እንደዘገበው የቦኮ ሀራም ታጣቂዎች በዚያች መንደር ወደ አርባ የሚሆኑ የቻድ ወታደሮችን ገለዋል። ዴቢ ወታደራዊ መለዮ ልብስ ለብሰው የተገኙበት የወታደሮቹ የቀብር ስነ ስርዓት ከትናንት ጀምሮ በተደጋጋሚ በቴሌቪዥን ሲተላለፍ ቆይቷል። ከቀብር ስነ ስርዓቱ በኋላም በሰፊው የቻድ ሐይቅ አካባቢ የተደበቁ የሽብርተኛ ቡድኖን አባላት መንጥሮ የሚደመስስ አዲስ ሰራዊት ወደ አካባቢው አዝምቻለሁ ሲሉ በመንግስቱ ቴሌቪዥን አውጀዋል። እንደ ቻድ ፕሬዚደንት የሰራዊቱ ጠቅላይ አዛዥ መሆናቸውን እና የሲቪሎችን ደህንነት የመጠበቅ ኃላፊነት እንዳለባቸው የተናገሩት ዴቢ በመንግስቱ ወታደሮች ላይ ይህንን አስከፊ ጥቃት ያደረሱ የቦኮ ሀራም ሽብርተኞችን እንዲመነጥር ለሰራዊቱ ትእዛዝ ሰጥቻለሁ ሲሉ ነው የተደመጡት። ዘመቻውን በቻድ ሐይቅ አካባቢ በረሃ ውስጥ በሚበቅል ሀስከናይት የተባለ ጠንካራ ተክል ስም ሰይመውታል። ወታደሮቹ የውጊያ ልምድ ያላቸው ጂሃዲስቶቹን ድል ለመምታት የሚያስፈልጋቸውን መሳሪያ የታጠቁ ናቸው ሲሉም አክለዋል ፕሬዚደንት ዴቢ። የቻድ የጦር ኃይል ባለስልጣናት እንደተናገሩት በወታደሮቹ ላይ እሁድ ማታ ድንገተኛ ጥቃት የሰነዘሩት የቦኮ ሐራም ታጣቂዎች 300 እንደሚሆኑ ገልጸው ከሞቱት ሌላ በርካታ የቆሰሉ ወታደሮች እንዳሉም አመልክተዋል። በርካታ የቦኮ ሐራም አጥቂዎች መገደላቸውን የገለጹት የቻድ ወታደራዊ ባለስልጣናት የጦር መሳሪያዎችና አስከሬኖችን ይዘው ያመለጡም አሉ ብለዋል። የተገደሉ ወይም የቆሰሉ በርካታ ሲቪሎችም እንዳሉ ነው የገለጹት። የቆሰሉት ሲቪሎችና ወታደሮች በነጻ ሕክምና እንዲሰጣቸው ፕሬዚደንቱ ማዘዛቸው ተጠቁመዋል። የጦር ሰፈሩን የወረሩት የቦኮ ሀራም ታጣቂዎች በርካታ ተሽከርካሪዎችን፣ ሞተር ሳይክሎችንና ከባድ መሳሪያዎች የተከማቹባቸውን ህንፃዎች በእሳት አጋይተው ወደ ሐይቁና ወደ አካባቢው መንደሮች ሸሽተው አምልጠዋል ሲሉ ነው የጦር ሰራዊቱ ባለስልጣናት ጨምረው ያስረዱት። ማሩዋ የሚገኘው የካሜሩን ዩኒቨርሲቲ የግጭት አፈታተ አዋቂ ባለሙያው ሳይቡ ኢሳ ቻድ ብቻዋን በቻድ ሐይቅ የሚንቀሳቀሱትን ጂሃዳዊ ታጣቂዎች ልትዋጋ አትችልም ብለዋል። በድህነትና በአስቸጋሪ የኑሮ ሁኔታ ምክንያት እጃቸውን የሰጡ ወይም በካሜሩን፣ ናይጄሪያና ቻድ እንዲሁም ኒጀር ኃይሎች የተዳከሙ የቦኮ ሀራም ተዋጊዎች ቻድ ሐይቅ አካባቢ የሚንቀሳቀሱ ሌሎች ትናንሽ ቡድኖችን ተመልሰው መቀላቀላቸው እንደማይቀር የተናገሩት ተንታኙ ሳይዱ እጅግ ሰፊ በሆነው የሐይቁ አካባቢ ተደብቀው የሚንቀሳቀሱትን ታጣቂዎች ሊያስቆሙ የሚችሉት ሀገሮቹ በጋራ እርምጃ ከወሰዱ ብቻ መሆኑን ጠቁመዋል። ታጣቂዎቹ ብዙውን ጊዜ ጥቃት የሚያደርሱት አቅርቦት ለመዝረፍ እንደሆነ ገልጸው፣ ከመንግስታቱ ወታደሮችም ከሌሎችም የታጠቁ ቡድኖችም ላይ የጦር መሳሪያ ለመንጠቅም ጭምር መሆኑን አስረድተዋል። የቻድ መንግስት ጥቃቱን አስመልክቶ የቻድ ሐይቅ ኮሚሽን ህብረ ብሔራት የጋራ ግብረ ኃይልን እርዳታ መጠየቁን አስታውቋል። 11 ሺህ ሰራዊት ያሉት ግብረ ኃይሉ ወታደሮች አዝምቶ እንደሆነ ግን ቪኦኤ ለጊዜው ሊያረጋግጥ አልቻለም። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም በናይጄሪያ ና በቦኮ ሀራም መካከል ውጊያ ከተቀሰቀሰና ወደ ሌሎቹ የአካባቢው ሀገሮች ከተስፋፋ ወዲህ ከአርባ ሺህ የሚበልጡ ሰዎች እንደተገደሉና ሶስት ሚሊዮን ሰዎች ከመኖሪያቸው መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዘገባዎቻችን ነው። ከዚህ በማስከተል የምናልፈው ወደ ዩናይትድ ስቴትስ የምርጫ ዘገባዎች እና ትንታኔዎች ነው። በጎርጎሮሲያኑ በመጪው ህዳር አምስት ከሚካሄደው ፕሬዝዳንታዊ ምርጫ ቀን በፊት አስቀድሞ ድምጽ መስጠት ኤርሊ ቮቲንግ የተለያዩ ጥቅሞች እንዳሉት ድምጻቸውን የሰጡ መራጮችና የምርጫ ባለሙያዎች ለአሜሪካ ድምጽ ተናግረዋል። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድሞ ድምጽ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድሞ ድምፅ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን በሌሎች ክፍለ ግዛቶች ደግሞ አሁን እየተጀመረ ነው። ድርጀ ደስታ ዘገባ አለሁ። የምርጫውን ቀን ሳይጠብቁ ከወዲሁ አስቀድሞ ድምፅ ከሰጡት መካከል በካንሳስ ግዛት ሚዙሪ ከተማ ለሰላሳ ሶስት አመታት የኖሩት ዶክተር ሰለሞን ረታ አንዱ ናቸው። ያገኘናቸውን ለአውሮፓ አቆጣጠር ጥቅምት አስር ድምጽ በሰጡበት ቀን ነበር። ዛሬ ያው ርሊ ቮቲንግ ሰጥቻለሁ። ያለው ድምፅ የምርጫው ቀን አይደለም። ዛሬ ለምንድን ነው የሰጡት? እንግዲህ ስቴታችን አማራጭ ይሰጣል። ለምሳሌ በምርጫው ቀን ስራ ላይ ከሆን ወይንም ደግሞ የማይመች ከሆነ እርሊ ቮቲንግ ሲጀመር ሄደ ማድረግ ትችላለህ ኦፊ ፊሱ ድረስ ሄደህ ማለት ነው። ሎካል ኤሌክሽን ቦርድ ግን ያው ይጠይቃሉ፣ ምክንያት ሊኖር ይገባል። ዝም ብለህ ሄደህ ማድረግ አትችልም። ምዙሪ ህግ እንደዛ ነው እና አልኖርም ወይም ደግሞ ስራ አለብኝ ካልክ መብት ነው። የሐኪም ቀጠሮ የተለያየ ነገር ሊኖርብ ይችላል እና በዛ ይፈቅዳሉ። አዎ እርሶ ምን ምክንያት ሰጡ? እኔ የዛን ቀን ስራ ነኝ። ያው ስለዚህ የምሰራው ደግሞ ከቤቴ የአርባ አምስት ደቂቃ መንገድ ነው እና በምወጣበት ሰዓት ትራፊኩ ምኑ ተደምሮ እኔ ቤቴ እስከምደርስ ድረስ የቮቲንግ ሰዓቱ ያልፋል። ስለዚህ እነሱም አክሴፕት አድርገው ያው ባሊቱን ሰጥተውኝ ምርጫዬን ጨርሼ ወጥቼ። ምንድን ነው ሂደቱ? በሂደቱ ያስቸገሩት ነገር አለ? ምንም የሚያስቸግር ነገር የለም። ያው እዚህ ሀገር ሁሉም እንግዲህ ህጉን ጠብቆ ነው የሚሄደው። ከኛ የሚጠበቁት ነገሮች ከመማራጮች ያው ቮተር አይዲ አለን ዘጋጀ በሎካል ቮቲንግ የሚሰጠን እና ከሱ በተጨማሪ ደግሞ ያው አይዲ ነው የሚፈልጉት፣ ድራይቪንግ ላይሰንስ ሊሆን ይችላል፣ ፓስፖርት ሊሆን ይችላል ያልተቃጠለ ኤኒቲንግ ያለህን ማቅረብ እና ራስህን ያው ቬሪፋይ ማድረግ ማለት ነው። በቴክሳስ የዳላስ አካባቢ ነዋሪ የሆነችው ናኦሚ ስዩም ሁልጊዜም ከምርጫው ቀን በፊት ድምፅ የምትሰጥ መሆኑን ገልጻ፣ ከምርጫው ቀን በፊት አስቀድሞ ድምፅ መስጠት በርካታ ጥቅሞች ያሉት መሆኑን ትናገራለች። ብዙ ወረፋ አይኖረውም። ገባ ወጣ ሊሆን ይችላል እንደ ሰፈሩ ነ የተሰዉ ከስራም በኋላ ከስራም በፊት መሀል ቀን መሄድ ይችላል። በዛ ላይ ደግሞ ዊኬንዶች ስላሉ ቅዳሜ ክፍት ስለሆኑ እንደዚህ ለኤርሊ ቮቲንግ ቦታዎች ትንሽ የበለጠ ያመካኛል። ኖቬምበር ፊፍት ሁልጊዜ ማክሰኞ ነው የሚሆነው። ማክሰኞን ጠብቆ ከመሄድ ለስራም ካላመካኘ ልጅ መጠበቅ ካስፈለገ ልጅ ጠባቂ ካስፈለገ ኤርሊ ቮቲንግ በጣም ያመካኛል። ምክንያቱም አንደኛ ረዘም ያለ ጊዜ ነው ያለ፣ ሁለተኛ ዊኬንድም አለ። ስለዚህ እንደዛ እንደዛ አይነት ምርጫ እድል ስላለህ ርሊ ቮቲንግ ይመረጣል። እኔ ራሴ አሁን ሁሉ ጊዜም ርሊ ቮቲንግ ነው የሚሄደው። ዘንድሮም ደሱ ነው የምታደርጊው? አዎ በተለይ ደግሞ የሚሆን ነገር አይታወቅም። አሁን ለምሳሌ እንደ አጋጣሚ ነገር ቢመጣ ያንን ዕለት ቢያንበኝ ሰው ቢታመምብኝ እንደ አጋጣሚ ሳይታሰብ ከከተማ መውጣት ካስፈለገ ይሄ ሁሉ ለአንድ ቀን ቀን ከመጠባበቅ እርሊ ቦቲንግ ብታደር የበለጠ ምርጫ ይኖርሃል። ወደ ሁለት ወደ ሁለት ሳምንት እንደዚህ አለ። እርሊ ቦቲንግ ከአክ ኖቬምበር ፊፍት በፊት ያው ተክሰስ በሀያ አንድ ነው የሚጀምረው። ሁለት ሁለት ሳምንት ይኖርሃል ማለት ነው ቦት ለማድረግ። ሀና ጆይ ገብረስላሴ አትላንታ ጆርጂያ ነዋሪ ስትሆን በማህበረሰብ ውስጥ በተለይ ወጣት መራጮች በምርጫው እንዲሳተፉ በመገፋፋት ትሰራለች። ገለልተኛ ነው ያለችው ፕሮቴክት ዘቮት ጆርጂያ የተባለውን መንግስታዊ ያልሆነ ድርጅት ከሁለት ሴቶች ጋር እንደሚመሩ ገልጻለች። በጆርጂያ አስቀድሞ ድምፅ ለመስጠት የተቀመጠው ቀነገደብ ተቃርበዋል ትላለች ሀና እንደ አውሮፓ አቆጣጠር ጥቅምት 15 ጀምሮ እስከ ዳር አንድ ድረስ እንደሚቆይም ተናግራለች። ሀና በአትላንታ ብዙ ሰዎች በመራጭነት የተመዘገቡ ቢሆንም የምርጫው ቀን መገኘታቸውን መምረጥ መቻላቸውን ማረጋገጥ ትልቁ ስራ ነው ትላለች። ብዙ ሰዎች ምርጫው እየተቃረበ መሆኑን ያውቃሉ። እኛ ግን ለምርጫው የቀረበው ነገር ምን እንደሆነ ማወቃቸውን፣ አስቀድሞ ድምፅ መስጠት ቢፈልጉ የት የት ቦታ ሄደው እንደሚሰጡ ማወቃቸውን ድምጽ ለመስጠት መመዝገባቸውንና በልበ ሙሉነት እንዲመርጡ የሚያስፈልጋቸውን ነገር ሁሉ ማሟላታቸውን እናረጋግጣለን። በቴክሳስ ግዛት ዳላስ አካባቢ ለሚገኙ መራጮች ለምርጫው ምዝገባ የሚያስፈልጋቸውን መረጃ በመስጠት የበጎ ፈቃድ ስራ የምትሰራው ናኦሚ ሰዎች በመራጭነት እንዲመዘገቡ አስፈላጊ ድጋፎችን ታደርጋለች። ዶክሜንቴሽኑን ሰጣቸውና ባሉበት ካውንቲ ውስጥ ያን ወረቀት ይሞሉ እና እኔ ያሳያቸዋለሁ ወይም ሲሞሉ ትክክል እንደሞሉ ከዛ እሱን ካረጋገጥኩኝ በኋላ እነሱ ወስደው ፖስታ ውስጥ መክተት አለባቸው። እንደዛ ነው ሲስተሙ የሚሰራው። ቴክሳስ ናኦሚ የምርጫ መረጃዎቹን በዳላስ አካባቢ ብዙ ኢትዮጵያውያን በሚሰባሰቡባቸው ዝግጅቶች በመገኘት እንደምትሰጥ ተናግራለች። ብዙ ጊዜ የኢትዮጵያውያን ፕሮግራም አሁን ለምሳሌ ባለፈው ሴፕቴምበር ውስጥ ኢትዮጵያን ዴይ ነበር እና ከየቦታው ሰዎች ስለሚመጡ የአንድ ካውንቲ ሬፕሬዘንቲቭ ብቻ ሳይሆን እኔ ምን አደረግኩኝ? በየካውንቲው ሄድኩኝ እና የዛን ካውንቲ ሬጅስትሬሽን ፎርሞች ወሰድ እና እዛ ለመጡት ሰዎች ፍላጎት ካሳዩ ሬጅስተር ለማድረግ ፍላጎት ካሳዩ ያሉበትን መኖሪያቸውን ካውንቲ ያረጋግጥና ይሄንን ሙሉ በትክክል ከሞሉት በኋላ አረጋግጥና እዛው ይታሸጋል። ከዛ ግን ወስዶ ሜል የማድረጉ የነሱ ርስፖንስ እና እንደዛ ነው የምሰራው። ናኦሚ ከምታነጋግራቸው መካከል አስቀድመው ለመምረጥ ብቻ ሳይሆን ለመጀመሪያ ጊዜ መራጭ የሚሆኑ በተለይም ወጣቶችን ማግኘቷን ገልጻለች። አሁን ባለፈው ያነጋገርኳቸው በአብዛኛው ወጣቶች አሁን ገና አስራ ስምንት የሞላቸው። ስለዚህ እነሱ ገና አዲስ መራጮቹ ስለሆኑ ይሄ የመጀመሪያ ጊዜያቸው መምረጥ ለመቻል ስለዚህ የመጀመሪያ ጊዜያቸው ነው። ፔፐር ወርኩን ሞልተዋል። እንግዲህ እነሱ ፍላጎት አላቸው ወይስ እናንተ ስለነገራችኋቸው ብቻ ነው የሚመዘገቡት? አይ ፍላጎት አላቸው። ምክንያቱም ባይኖራቸው ኖሮ የእኛንም ወረቀት አይሞላም ነበር። ምክንያቱም ያናገርናቸው ሰዎች አሉ፣ አይ እኔ አልፈልግም ፍላጎት የለኝም፣ ኢንትረስት የለኝም ብለው ያሉ ሰዎችም አጋጥመውናል። ስለዚህ እነዚህ የተመዘገቡት ስለፈለጉ ነው። በጆርጂያ በዚህ ምርጫ ወሳኝ ሚና ይኖራቸዋል የተባሉትን የማህበረሰብ ክፍሎችን ጨምሮ አዳዲስ መራጮችም እንዲመዘገቡ ግፊት እንደሚያደርጉ መሀና ተናግራለች። ድምጽ ለመስጠት ያልተመዘገቡ መራጮችን እንዲመዘገቡ ለማድረግ ከሚንቀሳቀሱት በጆርጂያ ከሚገኙ ሌሎች በርካታ ቡድኖች በተጨማሪ እኛም በተለይም አስራ ስምንት ዓመት የሞላቸውን የኮሌጅ ተማሪዎችና በዚህ ምርጫ ወሳኝነት ይኖራቸዋል የሚባሉትን ወጣቶች እንዲመዘገቡ እየሰራን ነው። ሀና ብዙ ሰዎች ይህ ምርጫ የፕሬዝደንታዊ ምርጫ ብቻ ይመስላቸዋል፣ በዚህ ምርጫ ለድምፅ የቀረቡ በርካታ ጉዳዮች ግን አሉ ትላለች። ስ ና ባት የአካባቢ ምርጫዎች አሉ። በክፍለ ግዛቶች ደረጃ የሚደረጉም አሉ። የቀን ተቀን ሕይወታችንን የሚወስኑ አቋሞች ለምርጫ ቀርበዋል። ስለዚህ ሰዎች የሚሰጡት ድምስ ከፕሬዚዳንታዊ እጩዎች በላይ መሆኑን በመግለጽ እናበረታታቸዋለን። በቨርጂኒያ የስፕሪንግፊልድ ነዋሪ የሆኑት አቶ አበባየው አሉላ ሁሌም የመመርጠው በምርጫው ቀንና ቦታ ልክ በእለቱ በሰዓቱ ቀድሜ በመገኘት ነው ይላሉ። ብዙ ጊዜ እኔ እንግዲህ ወደ ሰላሳ አመት ቆይቻለሁኝ። ሁሌም የለመርኩት በእለቱ ልክ ትክክል የመረጥኩ ይመስለኛል። ቀድሜ በዛው በአካል ገንጨስ ስምርት ሞር ሳይኮሎጂ ከዲበቅ ካርዴ ተቆጥሯል ገብቷል የሚለውን ነገር ሁሉ ኮንስደር ለማድረግ ስለሚያደርግ በእለቱ ነው ብዙ ስመርጥ የቆየሁት። ይዋል ማድረግ ወይ ነው ነበር በቨርጂኒያ በተለይም ሰሜን ቨርጂኒያ እየተባለ በሚጠራው አካባቢ አስቀድመው የመረጡ መሆኑን የነገሩን አጋጥመውናል። አቶ አበባየሁ ግን አስቀድመው አይምረጡ እንጂ ስለ ምርጫ ከወዲሁ ከቤተሰቦቻቸውና ወዳጆቻቸው ዘንድ የሀሳብ ልዩነቶችና ውይይቶች እየተካሄዱ መሆኑን ይናገራሉ። ያ በጣም እንግዲህ ክርክር አለ። ያው ማለት በቤተሰብ ደረጃም በጓደኛም እንግዲህ ወዴት መሄድ ማን ነው የሚሻለው የሚለው ላይ እንግዲህ ያው የተለመደ ነው። ሁሉም የራሱን ይሄኛው የራሱን ግምት ወስዶ ስለሚናገር ያው መከራከሩ አለ። ማን ነው የሚሻለን በተለይ በሶሻል ፖሊሲ ዙሪያ ላይ ይሄ ራሱ ት ያለው ጥቅም በማስጠበቅ ደረጃ ላይ በናሽናል ፖሊሲ ደረጃ ስምስ በተመለከተም ብዙ ጊዜ እን የካንሳሱ ነዋሪ ዶክተር ሰለሞን ረታ ከምርጫው ምን እንደሚጠብቁ ሲገልጹ ሁለት ተወዳዳሪዎች አሉ። በእነሱ ውስጥ የትኛው ሞር ለእኔ እኔ ስሞል ቢዝነስ ኦነር ነኝ። እንደገናም ደግሞ ሰራተኛ ነኝ። የትኛው ነገር ነው ለእኔ ለቢዝነሴ፣ ወይም ለቤተሰቤ የሚጠቅመኝ ነገር የሚለውን ያው እንግዲህ የሁለቱን ያቀረቡትን ፕላትፎርም አይቶ ከእነሱ ከሁለቱ አንዱን ነው እንግዲህ እኔ ቹዝ ያደረግኩትኝ። ሀና በጆርጂያ የመራጮች ምዝገባ ከፍተኛ ደረጃ መድረሱ ከተመዘገበባቸው ክፍለ ግዛቶች መካከል ል አንዱ መሆኑን ገልጻለች። ይሁን እንጂ የፖለቲካ ቡድኖችም ሆነ የምርጫ አስተባባሪዎች ትልቁ ስጋት በምርጫው ቀን ምን ያህል ሰዎች ድምፅ ለመስጠት ይወጣሉ የሚለው መሆኑን ትናገራለች። አንደኛው ትልቁ ስጋት ሰዎች ድምጽ ለመስጠት እንደሚወጡ ማረጋገጥ መቻል ነው። ሰዎች ለመምረጥ የተመዘገቡ ቢሆንም እንደ ጆርጂያ ያሉ ግዛቶች ሰዎች የምርጫው ቀን መውጣታቸውን ማየት ይኖርብናል። በዩናይትድ ስቴትስ እንደ አውሮፓ አቆጣጠር ህዳር አምስት ከሚካሄደው የፕሬዚደንታዊ ምርጫ ቀን በፊት ከ24 ሚሊዮን በላይ መራጮች ድምጽ የሰጡ መሆኑን አስቀድመው ድምፅ ሰጪዎችን የሚከታተለው ታርጌት እርሊ የተባለው ድርጅት አስታውቋል። አስቀድመው የተሰጡ ድምፆች በፖስታና በአካል እየተገኙ ከሚሰጡ መራጮች የተሰበሰቡ ናቸው። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድመው ድምፅ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድመው ድምፅ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን፣ በአንዳንድ ክፍለ ግዛቶች ግን አሁን የጀመረ ነው። うん。 አሁንም እዚሁ የምርጫ ርዕሰ ጉዳይ ላይ ነው የምንቆየው። እንደ አውሮፓያን አቆጣጠር ህዳር አምስት የዛሬ ሳምንት ማክሰኞ ምርጫ የሚካሄደው የዩናይትድ ስቴትስ ምርጫ ተቃርቧል። የምረጡኝ ዘመቻውም ተጧጡፏል። ከብዙ ሺህ ኪሎ ሜትሮች ርቀው ኬንያ ውስጥ የሚኖሩ አሜሪካውያንም ባሉበት ሀገር ሆነው በምርጫው መሳተፋቸውን ቀጥለዋል። የአሜሪካ ድምጽ ዘጋቢ ጁማ ማጃንጋ ናይሮቢ የሚኖሩ አሜሪካውያንን በሀገራቸው ፖለቲካ ስለሚያደርጉት ተሳትፎ አነጋግሮ ያጠናቀረውን ዘገባ ቆንጅ ታየ እንደሚከተሉት አቀርበዋለች። ሮቢን ኤመርሰን አሜሪካዊት ናቸው። የሚኖሩት ከኬንያ ዋና ከተማ ከናይሮቢ ከዋናው የንግድ ስራ ድርጅቶች ከሚገኙበት ከመሀል ከተማው በስተ ምዕራብ አምስት ኪሎ ሜትር ርቀት ላይ ኪሊማኒ የሚባል ሰፈር ነው። ሮቢን ኤመርሰን የሚኖሩት ከአሜሪካ በብዙ ሺህ ኪሎ ሜትሮች ርቀው ይሁን እንጂ በሀገራቸው የምርጫ ነክ ጉዳዮች በንቃት መሳተፋቸውን ግን እንደቀጠሉ ናቸው። በውጭ ሀገር የሚኖሩ ዲሞክራቶች የሚባል የዲሞክራቲክ ፓርቲው በውጭ ነዋሪ ደጋፊዎች የኬንያ ቅርንጫፍ ሊቀመንበር ናቸው። አሜሪካውያን በየትኛውም የዓለም አካባቢ ቢኖሩ በሀገራቸው ምርጫ መሳተፍ አለባቸው ይላሉ ሮቤን። እያንዳንዱ ሰው መብቱን መጠቀም እንዲችል የዲሞክራሲን መሰረታዊ መርሆች ማክበር መቀጠል አለብን። ይህ በጣም አስፈላጊ ነገር ነው ስለዚህ ምንም እንኳን የዩናይትድ ስቴትስ ዜጎች ሆነን የምንኖረው በተለያዩ የዓለም ሀገሮች ቢሆንም ሀገራችን በየትኛው አቅጣጫ መራመድ እንዳለባት ሀሳባችንን ለመግለጽ እድል አለን። ዩናይትድ ስቴትስ በውጭ ሀገር የሚኖሩ ዜጎቿን የገቢ ግብር ከሚያስከፍሉ ሁለት ብቻ ሀገሮች አንዷ ስትሆን ሌላዋ ኤርትራ ነች። ሮቢን ኤመርሰንም በውጭ ሀገር እንደሚኖሩ አሜሪካዊ በዘንድሮ ምርጫ ከሚያተኩሩባቸው ዋና ዋና ጉዳዮች አንዱ የግብር ክፍያ ጉዳይ መሆኑን አመልክተዋል። አሁንም ዜጎቹን የሚጎዱ የሆኑ ብዙ የግብር ችግሮች አሉ። ስለዚህ ስንመርጥ ድምጻችንን እናሰማበታለን ማለት ነው። ሁሉም ሰው ይህንን መብቱን እንዲጠቀምበት እናበረታታለን። ምክንያቱም የፈለገው ቢሆን ኃላፊነታችን ነው፣ ይመለከተናል። ደግሞም ድምጻችን ለሁላችንም፣ ለዩናይትድ ስቴትስ ብቻ ሳይሆን ለመላው ዓለም ለውጥ ያመጣል። ጆን ኦኮሮዱዱም ናይሮቢ የሚኖሩ አሜሪካዊት ናቸው። ከአራት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2020 ምርጫ ድምፅ መስጠታቸውን ገልጸዋል። በዚህም ምርጫ ድምፃቸውን እንደሚሰጡ ተናግረዋል። በንግድ ስራ የሚተዳደሩት የ66 ዓመቷ ጆን በውጭ የሚኖሩት አሜሪካውያን ድምፅ በተለይ እጅግ ተቀራራቢ በሆነ ድጋፍ በሚካሄድ የምርጫ ፉክክር የሚኖረው ሚና ሊናቅ አይገባም ብለዋል። We must not be complacent. We must try and vote. I have never stopped voting, you know, as an American citizen I a I a ሮቢን ኤመርሰንም ኬንያ የሚኖሩ አሜሪካውያን ድምጻቸውን እንዲሰጡ በሂደቱም እንዲሳተፉ ለማበረታታት መረጃዎችን በማሰራጨትና መራጮች እንዲመዘገቡ በመቀስቀስ ሲሰሩ መክረማቸውን ተናግረዋል። በዓለም ዙሪያ ያሉ በርካታ የዩናይትድ ስቴትስ ዜጎች መምረጥ መብታቸው መሆኑን ማወቅ አለባቸው። ስለዚህ እኛም አሜሪካውያን ባሉበት ሁሉ እየተገኘን ይህንኑ የማስታወስ ላ ኃላፊነት አለብን። ጥያቄ ካላቸው መመለስ አለብን። ምንድነው የማደርገው? ለምንድነው የማደርገው? ምንድነው የሚያስፈልገኝ የሚሉ ጥያቄዎች ይኖሯቸዋል። እኛም ለዚሁ ብለን በመላ ኬንያ የተለያዩ አካባቢዎች እንገኛለን። ሁለቱ የኬንያ ነዋሪ አሜሪካውያን ከርቀትም ቢሆን የሀገራቸውን ምርጫ ነቅተው መከታተል ብቻ ሳይሆን በሂደቱ እየተሳተፉ ናቸው። የአሜሪካ ገበሬዎች የታሪፍ ጉዳይና የድጎማ መቋረጥ አሳስቧቸዋል። በያዝነው ዓመት በአሜሪካ ምርጫ ለመሳተፍ ዝግጅት ላይ የሚገኙት የሀገሪቱ ገበሬዎች ኢኮኖሚው ከበድ ብሏቸዋል ተብሏል። የታሪፍ ጉዳይና የድጎማ መቋረጥ ከሚያሳስቧቸው ጉዳዮች ውስጥም ናቸው። የአሜሪካ ድምጹ ኬን ፋርቦ ገበሬዎችን አነጋግረው ከኤልኖር ግዛት የላከውን ዘገባ እንግድ ወልዴ እንደሚከተሉ ያቀርበዋል። በኢሊኖይ ግዛት በሚገኘው የጃን አክርማን ማሳ ላይ ፀሐይዋ በየማለዳው ብቅ ብላ ብርሃን ብትፈነጥቅም የገበሬው ተስፋ ግን ደብዘዝ ያለ ይመስላል። በኢሊኖይ በየዓመቱ ግማሽ ሄክታር የሚሆን የዱባ ማሳ ይኖረናል። የኢሊኖይ ግዛት በአሜሪካ ትልቁ የዱባ አምራች ግዛት ነው። ለጃን አክርማን ደግሞ ግማሽ የሚሆነውን ገቢ የሚያገኝበት ነው። በዚህ ዓመት ድርቅ ቢያጋጥምም አክርማን በርከት ያለ ዱባና መሰል አትክልቶችን አምርቷል። አክርማንን ይበልጥ የሚያሳስበው የአየር ሁኔታው ሳይሆን ገበሬዎችን በሚደግፈው ሕግ መሠረት የሚሰጠው ድጎማ መቋረጥ ነው። ኢንሹራንስ ለመግዛት እድል ይሰጠኛል። እንደ አክርማን ያሉ አነስተኛ ማሳ ያላቸው ገበሬዎች ለእርሻቸው ኢንሹራንስ የሚከፍሉት ከመንግሥት በሚያገኙት ድጎማ ነው። ኢንሹራንሱን መያዝ ደግሞ ከአበዳሪዎች ገንዘብ እንዲያገኙና ስራቸውን እንዲቀጥሉ ያስችላቸዋል። በአደጋ ጊዜ ወጪውን የሚሸፍን ኢንሹራንስ መግዛት መቻሌን ካላሳየሁ ሊያበድሩኝ አይችሉም። ለሰብል የሚከፈለው ኢንሹራንስ ለገበሬዎች ድጎማ ለሚያደርገውና ፋርም ቢል ተብሎ ለሚጠራው የህግ ማዕቀፍ ለአስር ዓመታት ከተፈቀደው አንድ ትሪሊዮን ዶላር ውስጥ አስር በመቶውን ይሆናል። ሕጉ ባለፈው ወር አስር ዓመቱ ቢሞላም በመታደሱ ጉዳይ ላይ የአሜሪካ ኮንግረስ መግባባት ላይ ሊደርስ አልቻለም። በዚህ መሃል ምርጫ እስከሚጠናቀቅ ድረስ ኮንግረስ ለእረፍት ተበትኗል። ይህ ለአክርማን ሌላው ችግር ነው። የግብርና ገቢ በዚህ ዓመት ይቀንሳል። አክርማን እንደሚለው ለዚህ ምክንያቱ እንደ ማዳበሪያ ያሉ ግብዓቶች ውድ መሆናቸውና እርሱ ለሚያመርተው ምርት የሚያገኘው ዋጋ ዝቅተኛ መሆኑ ነው። ዋጋው ውድ የሆነበት ከፊል ምክንያት ደግሞ ፕሬዚደንት ትራምፕ ከቻይና በሚገባው ብረት ላይ ታሪፍ በመጣላቸውና ቻይና በአጸፋው ከአሜሪካ በሚገባው አኩሪ አተር ላይ ታሪፍ መጣሏ ነው። የታሪፉ ጉዳይ በፕሬዚደንት ጆ ባይደን አስተዳደርም ቀጥሏል። ቻይና የምትገዛው ቀንሷል። እናም ታሪፉ የሚጎዳው መጀመሪያው ገበሬዎችን ነው። በፕሬዝደንታዊ ምርጫ ዘመቻ ወቅት የታሪፍ ጉዳይ ሲነሳ አከርማንና ሌላው የኢሊኖይ ገበሬ ዴቪድ አይዘርማን ያሳስባቸዋል። ያስፈራኛል። ሰብሉን በመሰብሰብ ላይ ያለው አይዘርማን አሁኑኑ ይሽጠው ወይስ በጎተራ አስቀምጦ ዋጋው ሲሻሻል ለገበያ ያውጣው ከራሱ ጋር ሙግት ላይ ነው። ታሪፍ የሚፈጥረው የረጅም ጊዜ ጉዳት ግን እያሳስበዋል። ቻይና አሁን አኩሪ አተር ከእኛ ሳይሆን ከደቡብ አሜሪካ ነው የምትገዛው። ገበያውን አጥተናል። ራያን ዋይት ሃውስ ከኢሊኖይ የግብርና ቢሮ አዲስ ገበያ ያስፈልገናል። ይህን ምርት የምንልክበት አዲስ ገበያ ያስፈልገናል። ራያን ዋይትሃውስ በኢሊኖይ የግብርና ቢሮ የህግ ጉዳዮች ዲሬክተር ናቸው። ገበሬዎችን በመወከል ከህግ አውጪዎች ጋር ምክክር ያደርጋሉ። ታሪፍ እንዳይጣ ለማረጋገጥ የድርጅቱ ዋና ትኩረት ነው። አይዘርማን እንደሚሉት ከቻይና ጋር የሚደረገው የንግድ ጦርነት ተጽዕኖ ያሳደረው በሰብል ዋጋ ላይ ብቻ አይደለም። በብረትና አሉሚኒየም ላይ ዋጋ በመጨመሩ የበርካታ መሣሪያዎች ዋጋ ጨምሯል። ለግብርና የሚያገለግሉ መሣሪያዎች ደግሞ በአብዛኛው ከብረትና ከአሉሚኒየም የተሠሩ ናቸው። የትረምፕ አስተዳደር ታሪፍ ያደረሰውን ጫና ለማቃለል ለገበሬዎች ተጨማሪ ድጎማ አድርገዋል። ነገር ግን የአይዘርማንን ኪሳራ ሙሉ ለሙሉ የሸፈነ አይመስልም። ሙሉ በሙሉ እንደሸፈነልን አላውቅም። አከርማን በበኩሉ ዋይት ሐውስን ማንም ያሸንፍ ማን፣ ወይም የምክር ቤትና ሴኔት መቀመጫዎችን ማንም ይቆጣጠር፣ የገበሬዎችን ሁኔታ እንዲያስቡ ተስፋ ያደርጋል። የሚገባ ተወክለናል፣ እንደ እውነቱ አይመስለኝም። ምርጫውን ተከትሎ የትኛውን ፓርቲ መንግስትን ይቆጣጠር፣ ለገበሬዎች ድጎማ የሚሰጠው ህግ ይታደስ ዘንድ አከርማንና አይዘርማን ይሻሉ። ኬን ፋርቦ ከኢሊኖይ ለላከው ዘገባ እንግዶልነኝ፣ ዋሽንግተን ዲሲ። ለምሽቱ የያዝናቸውን የምርጫ ዘገባዎች እዚህ ላይ ጨርሰናል። መርሃ ግብራችንን ከመፈጸማችን በፊት ለምሽቱ ይዘናቸው ከነበሩ አበይት ዘገባዎች መካከል ጥቂቶቹን አስታውሳችሁ። ትጥቅ እንዲያስረክቡ በመጠየቃቸው የደህንነት ስጋት ላይ መሆናቸውን የአማራ ተወላጆች ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኙ ስድስት ወረዳዎች የሚኖሩ የአማራ ክልል ተወላጆች ራሳችንን ከታጣቂዎች ለመጠበቅ የገዛ ነው መሳሪያ እንድናስረክብ ተጠየቅን፣ ይህ ደግሞ ለጥቃት ያጋልጠናል ሲሉ አሜሪካ ድምጽ ተናግሯል። የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ሀይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ የሚሊሻ ወይም ጋቸና ሲርና የተባለው አደረጃጀት ውስጥ ያልተካተተ ማንኛውም ግለሰብ የጦር መሳሪያ ይዞ መገኘት አይችልም ብለዋል። በሌላ ዘገባችን ደግሞ ከሱዳን ወደ ኢትዮጵያ የተመለሱ የትግራይ ተወላጆች እርዳታ እንዳላገኙ ተናግረዋል። በትግራይ ክልል በተጀመረው እና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ወደ ሱዳን ተሰደው የነበሩ የትግራይ ተወላጆች በሱዳን በጦርነት ምክንያት ወደ ሀገራቸው ቢመለሱም እርዳታ ማግኘት እንዳልቻሉ ገልጸዋል። የክልሉ ማህበራዊ ጉዳይና መልሶ ማቋቋም ቢሮ በበኩሉ በአቅም እጥረት ምክንያት ተመላሾቹ እርዳታ እያገኙ አለመሆኑን አረጋግጦ ጉዳዩን ለፌዴራል መንግስት አስታውቀናል፣ ከሚመለከታቸው ዓለም አቀፍ ተቋማት ጋርም ተነጋግረንበታል ብሏል። ከኢትዮጵያ አደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የተከበራቸው አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎችና የምርጫ ዘገባዎችን እዚህ ላይ ይፈጽመናል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን እዚህ ላይ ይሰናበታለሁ። ሰላም ጤና ስጥልን፣ ደህና ደሩ